መንግስት በምዕራብ ኦሮሚያ በሚገኙ ሸማቂዎች ላይ እርምጃ እየወሰደ ነው ብለዋል የኦሮሚያ ብልጽግና ፓርቲ የህዝብ ግንኙነት ኃላፊ። ከሸማቂዎቹ ጋር የሚደረግ ድርድር የለም ብለዋል ቃል አቀባዩ አቶ ታዬ ደንዳአ። የሸማቂዎቹ የምስራቅና ሆሮ ጉድሩ ወለጋ መሪ በእርምጃው እየተጎዳ ያለው ህዝቡ ነው ብለዋል። ናኮር መልካ ተጨማሪ አለው። ለደህንነታችን ስለምንሰጋ ስማችንን መጥቀስም ሆነ ድምፃችን እንዲቀረጽ አንፈልግም የሚሉ አንዳንድ የምዕራብ ኦሮሚያ ነዋሪዎች በአራቱም የወለጋ ዞኖች በተለይ በምዕራብ ወለጋና ቄሌም ወለጋ በመንግስትና ሸማቂዎች መካከል በሚደረገው የተኩስ ልውውጥ የህብረተሰቡ ሰላም ስጋት ላይ መውደቁን ተናግረዋል። ባለፈው ሳምንት አርብ ታህሳስ 24 2012 ዓ ም በምዕራብና ቄሌም ወለጋ ስልክና ኢንተርኔት በማቋረጥ መንግስት እርምጃ መውሰድ መጀመሩ ይበልጡኑ ሁለንተናዊ እንቅስቃሴያችንንና ሰላማችን ላይ አደጋ እንዲጋረጥ አድርጓል ይላሉ። የብልጽግና ፓርቲ ኦሮሚያ ክልል ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በምዕራብ ኦሮሚያ በሚገኙ ሸማቂዎች ላይ መንግስት እርምጃ እየወሰደ መሆኑን አምነዋል። ወደ ምዕራብ የሚገኙ ህዝቦች እየተጎዱ ነው፣ ችግር ውስጥ ናቸው ተብሎ በማህበራዊ መገናኛ ብዙሃን ፌስቡክ የሚነገረው ነገር የሌለ ነገር ነው። ነገር ግን ህዝቡ ለረዥም ጊዜ ሰቆቃ ውስጥ ነበር ከዛ ውስጥ ህዝቡ እንዲወጣና ሰላም እንዲሰፍን በሰላማዊ መንገድ የተሞከረ ነገር ነበር። ይህ ሳይቻል ሲቀር መንግስት በፖሊስና ፀጥታ ኃይሉ የሚወስደው እርምጃ አለ። ይህ ደግሞ ዛሬ የተፈጠረ ነገር አይደለም፣ የቆየ ነገር ነው። ሰው ሲገደል ዝም ብሎ አይቶ ሽፍታ ወደ ህግ ይቅረብ ሲባል ሰላማዊ ሰው ሽፍታ ወደ ህግ ይቅረብ ሲባል መነካት የለበትም የሚል ካለ ይህ ትክክል አይደለም። የስልክና የስልክ ኢንተርኔት አገልግሎት በምዕራብ ኦሮሚያ መቋረጥ ግን ከእርምጃው ጋር አይገናኝም ብለዋል። ለምን እንደተቋረጠም የማውቀው ነገር የለኝም ሲሉ ተናግረዋል አቶ ታዬ። አቶ ታዬ ድንዳ ከሽፍቶቹ ጋር ምንም የምንወያየው ነገር የለም፣ የህግን የበላይነት እናስከብራለን ብለዋል። የኦሮሞ ነጻነት ግንባር ኦነግ ጦር የሚባል ነገር የለኝም ብሏል። ሽማግሌም ወደዛ ልኮ ብዙ ሸማቂዎች ገብተዋል የሚያዋጣን ጦርነት ብቻ ነው ብለው እዛው ጫካ አይቀሩም፣ አሉ ከነሱ ጋር ተወያይቶ መፍትሄ መስጠት ስለማይቻል መንግስት የህዝቡን ደህንነት ማስከበር እና ሰው በሰላም ወጥቶ እንዲገባ ማድረግ ኃላፊነቱ ስለሆነ ሌላ አማራጭ የለም። ለህዝቡም ስለሚደረገው ጥንቃቄ የሚከተለውም ብለዋል። ሰላም የህግን የበላይነት በማስከበር ብቻ ነው የሚመጣው። ይህም የሆነው ለህዝቡ ጥንቃቄ ለማድረግ ነው፣ ችግር እንዳይደርስበት። እያደረግን ያለን እኮ ለሌላ ሳይሆን ለህዝቡ ነው። የአካባቢው ህብረተሰብ ወጥቶ መግባት፣ መስራት፣ ሀሳቡን በነፃነት መግለጽ አቅቶት ነበር። ጥንቃቄ ማድረግ ብቻ ሳይሆን ባለጉዳዩ ራሱ ህዝቡ ነው። በምዕራብ ኦሮሚያ እና ደቡብ ኦሮሚያ ተጣለ የተባለው የማዘዣ ማዕከሉ አስተዳደር መቼ ይነሳል ብለን ለጠየቅናቸውም ተከታዩ መልስ ሰጥተዋል። ያው ቁመ ጀ እንደገኘ ማለት ነው። ካምኒ ኮማንድ ፖስት የሚባለውን ነገር ሰዎች ሲሉ ነው የሰማ ነው። ህግን የሚያስከብር አካል ሁሉም ቦታ አለ። ችግር ያለበት ቦታ ላይ ሀይል ጨምሮ ህግ እንዲከበር ማድረግ ይቻላል። ከዞን ዞን ወይም ከወረዳ ወረዳ ልዩነት ቢኖር ኮማንድ ፖስት የሚባል ነገር ግን የለም። አሁን ባለው የሰላም ሁኔታ በምዕራብና ደቡብ ኦሮሚያ የ2012 ሀገር አቀፍ ምርጫ ስለ መካሄድ አለመካሄዱም እንዲህ ብለዋል አቶ ታዬ። ችግሩ የባሰበት ቦታ ላይ ተጨማሪ የጸጥታ አካላትን በማሰማራት ሰላም ማስጠበቅ ያለ ነገር ነው። ህዝቡም መሮት ከችግሩ ለመውጣት ቆራጥነት ስላለው ከጸጥታ አካላትም ጋር እየሰራ በመሆኑ በአጭር ጊዜ ውስጥ ሁሉም ቦታውን ስለሚይዝ እንደሌሎቹ የኦሮሚያ አካባቢዎች ለምርጫ የሚደረገው ዝግጅት ይቀጥላል ማለት ነው። መንግስት የህግ በላይነትን በማስከበር አካባቢው ወደ ሰላም እንዲመለስ ይሰራል ሲሉም ተናግረዋል። አቶ ታዬ በዚህ ዙሪያ አንድ የሸማቂዎቹን ጦር መሪ በስልክ ካነጋገርኳቸው በኋላ አስተያየታቸው እንዳይተላለፍ በመጠየቃቸው የከፍተኛ ጦር መሪውን ምላሽ እንዳገኘን ይዘን ለመመለስ እሞክራለን። ለአሜሪካ ድምፅ ናኮር መልካ ካምቦ